ሳይንስና ሕብረተሰብ አንዳንዴ ባይን ለመታየት እጅግ አዳጋች ደቂቃን ናቸው። አንዳንዴ ደግሞ እጅግ ግዙፍ ሲሻቸው በተገጠሙበት ስፍራ ሆነው ክንዳቸውን በፈለጉት አቅጣጫ ያሽከረክራሉ። አንዳንዴ ደግሞ እንደ ታንክ በተገጠመላቸው ሰንሰለት ላይ እየተሽከረከሩ እጅግ አደገኛ የሚባሉ ቦታዎች ድረስ ይዘልቃሉ። በሰማዩ ላይ አየሩን እየቀዘፉ መክነፍም ተክነውበታል። በአይነት በቅርጽና በተግባር ዘርፈ ብዙ ናቸው ሮቦቶች። ሮቦቶች በምድራችን እጅግ የተወሳሰቡ አገልግሎቶችን ይሰጣሉ። የሰው ልጅ በሮቦት ስነ ቴክኒክ የደረሰበትን ምርታ አንዳንድ ጊዜ ለማመን ይከብዳል። የቅርብ ጥናቶች እንደሚያመለክቱት ከሆነ ከፊል ማሽን ከፊል ሕይወት ገጽ የያዘ ሮቦት ዓሳ በምርምር መስራት ተችሏል። ሮቦቶች ሲበዛ የረቀቀና የተወሳሰበ ደረጃ ላይ ስለመድረሳቸው የቅርብ ጊዜ ጥናቶችና ክስተቶች አመላካሽ ናቸው። ለሳይንስ ምርታ የአሜሪካን ማህበር በእንግሊዝኛ ምጻሩ ኤኤኤኤስ የተሰኘው ተቋም አርብ ሐምሌ 1 ቀን 2008 ዓ ም ባወጣ ትሙ አንድ አስደናቂ የምርምር ውጤት ለንባብ አብቅቷል። ከፊል ማሽንና ከፊል ሕይወት ያለውን ነገር በማዳቀል ሳይንቲስቶች ጄልፊሽ የተሰኘው የዓሳ አይነት ሮቦትን መሥራት መቻላቸውን ጽሑፉ አስነብቧል። ሮቦት ዓሳው የተሠራው የሁለት ቀናት ዕድሜ ካለው የአይጥ ፅንስ ሀያሺ፣ የልብ ሴሎችና የፕላስቲክ ውህደት ነው። ሮቦት ዓሳው የፕላስቲክ ግራና ቀኝ ክንፎች ውስጥ በስልት የተደረደሩት ሴሎች ብርሃን ሲያርፍባቸው አጸፌታ በመስጠት ሮቦት ዓሳው መንቀሳቀስ ችሏል። ጃርሶ ጸጋዬ ከበደ በዶርትሙንድ የሥነ ቴክኒክ ዩኒቨርሲቲ ድህረ ምረቃ ዲግሪውን ለመያዝ የሮቦቶችና ምጡቅ አስተሳሰብ ስልታቸው ላይ ጥናቱን እያከናወነ ነው። ተወልዶ ያደገው እስከ ሁለተኛ ደረጃ ድረስም ትምህርቱን ያጠናቀቀው ሆለታ ከተማ ውስጥ ነው። በባህር ዳር ዩኒቨርሲቲ የኤሌክትሪካል ኢንጂነሪንግ ጥናት የመጀመሪያ ዲግሪውን ይዟል። ጀርመን ሀገር ለትምህርት ከመጣ አራት ዓመታትን አስቆጥሯል። ጃርሶ ስለ ሮቦት ምንነት በበርካታ የምርምር ተቋማት የተለያዩ ትርጓሚዎች ቢሰጡትም በጥቅሉ ግን ሮቦት ምን ማለት እንደሆነ እንዲህ ያብራራል። ሮቦት ማለት አንድ መሽን ነው። እቃ ነው። አንድ እቃ አንድን ድርጊት ወይ ደግሞ አንድን ስራ ሊሰራ የሚችል እቃ ከሆነ ሮቦት ነው። ይሄ እቃ ግን የሆኑ የሚያሟላቸው ማሟላት የሚገባቸው ብዙ ክራይቴሪያዎች አሉ። ከዚህ ውስጥ ለምሳሌ አንደኛ በከፊል ወይ ደግሞ ሙሉ ለሙሉ መንቀሳቀስ የሚችል መሆን አለበት፣ አንድ መሽን ሮቦት እንዲባል ማለት ነው። ሁለተኛው ክራይቴሪያ አካባቢውን የማወቅ አቅም ያለው መሆን አለበት። ብዙ የሮቦት ቴክኖሎጂዎች የሰውን ወይ ደግሞ የተፈጥሮን ችሎታ ሚሚክ በማድረግ ወይ ደግሞ በመኮረጅ የሚገኙ ስለሆኑ አካባቢያቸውን የማወቅ አቅም ሊኖራቸው ይገባል ማለት ነው። ኢንተለጀንት መሆን አለበት አንድ መሽን ሮቦት እንዲባል ጎበዝ መሆን ወይ ደግሞ የማሰብ አቅም ሊኖረው ይገባል። ከዛ ደግሞ አንድ መሺን የተለያየ እቃን መስራት መቻል አለበት ማለት ነው። ስለዚህ እነኚህም አሁን ያልኳቸውን ነጥቦች ሊይዝ የሚችል ከሆነ ያ መሽን ሮቦት ነው ብለን ማለት እንችላለን ማለት ነው። ሮቦቶች አይነትና ዘርፋቸው በርካታ ቢሆንም በዋናነት ግን በሁለት ይከፈላሉ። እነሱም ኢንዱስትሪ ውስጥ ተተክለው ክንዳቸውን ባሻቸው አቅጣጫ እያሽከረከሩ ተግባራቸውን የሚፈጽሙና በተለያዩ ቦታዎች የሚንቀሳቀሱ ሮቦቶች ናቸው ይላል ጃርሶም። እነዚህ ሮቦቶች ኢንዱስትሪያል ያልኩ ሞባይል ያልኩ፣ የየራሳቸው አድቫንቴጅ ወይ ደግሞ የየራሳቸው ጥቅም እና የምንጠቀምባቸውን ቦታው አሉን ማለት ነው። ለምሳሌ ኢንዱስትሪያል ሮቦት የምንላቸው ኢንዱስትሪ ውስጥ አንድ ቦታ ቆመው እጃቸው በማንቀሳቀስ የተለያየ ቱሎችን በመቀየር ለምሳሌ አንድ ሮቦት መኪና ቀለም ሊቀባ ይችላል። እሱን ሮቦት እቃውን ቀይረህለት ደግሞ ለመቁረጥ ልትጠቀምበት ትችላለህ ማለት ነው። ወይም ደግሞ ሜዲካል ሮቦቶች ጋር ስንመጣ ኦፕሬሽን ላይ በጣም ብዙ ሮቦቶች ለምሳሌ ይሄ ዳቪንቺ ሮቦት የሚባለው በጣም በጣም በጣም ታዋቂ እና በአሜሪካን ፉድ አንድ ድራግ አድሚኒስትሬሽን ፍቃድ ተሰጥቶት መስራት ከጀመረ ብዙ ወደ አስራ ስድስት ዓመታት ተቆጥረዋል። ስለዚህ ይሄ ሮቦት የተለያየ አይነት ስራን ይሰራል። ለምሳሌ ባለሙያው ቀዶ መጠገን ከሆነ የሚፈልገው ለመቅደድ አንድ ዕቃ ያስፈልገሃል። የምታወጣው ነገር ደግሞ ይሄ ለምሳሌ ቲዩሞር ሊሆን ይችላል። ወይ ደግሞ ከሰውነት ውስጥ ቀዶ ሊያወጡት የፈለጉትን ፓርት ይዞ የሚያወጣ እቃ አለ። በኋላ ላይ ደግሞ ሲጨርስ በኋላ ሰውነትን መልሶ የሚሰፋ እቃ አለ ማለት ነው። ስለዚህ አንድ የሮቦት ሌላኛው ክራይቴሪያ ራሱ አንዱ ሮቦት የተለያየ አይነት ስራን የተለያየ እቃ ሰጥተኸው መስራት መቻል አለበት ማለት ነው። ሮቦቶች ለሕክምና፣ ለጦር ሰራዊት ግልጋሎት፣ ለቤት ውስጥ እገዛ፣ ለመዝናኛ፣ ለውድድርና ለትርፍ ጊዜ ሙያ ተብለው ይሰራሉ። በዓለም አቀፉ የውሃ ምርምር ተቋም ላይ በዜሮ የስበት ኃይል ግልጋሎት የሚሰጠው ካናድራምና የከርሰ ምድር ቁፋሮ እንዲያከናውን ወደ ማርስ የተላከው የማርስ አሰሳ ተልእኮ ተሽከርካሪ ሮቦት በእንግሊዝኛ ምጻሩ ኤምኢአር ተጠቃሾች ናቸው። በቅርቡ አሜሪካን ውስጥ ጥቁሮች በተደጋጋሚ በነጭ ፖሊሶች መገደላቸውን በመቃወም አምስት ፖሊሶችን ገድሎ ሰባቱን ያቆስለው ሚካ ጆንሰን የተባለው አሜሪካዊ ጥቁር የቀድሞ ወታደር የተገደለው ከሮቦት በሚወነጨፍ ቦምብ እንደሆነ ተገልጧል። ከሮቦት የሚወነጨፍ ቦምብ በአሜሪካ ምድር ጥቅም ላይ ሲውል የመጀመሪያው ነበር። የአሜሪካውን ስናይ የተጠቀሙት ኤፍ ስድስት ቢ የሚባል የኖርዝ ሮፕ ካምፓኒ ምርት የሆነውን ሮቦት ነው። ይሄ ሮቦት መንቀሳቀስ ከሚችሉ ሮቦቶች አንዱ ነው። በምድር ላይ ይንቀሳቀሳል። በጎማ ሊሆን ይችላል፣ ወይ ደግሞ እንደ አካባቢው ሁኔታ ተራራ፣ ዳገት፣ ቁልቁለት ምናምን ካለው ለምሳሌ በሰንሰለት የሚሄድም ማድረግ ይቻላል። እንግዲህ አሁን አሜሪካኖች የተጠቀሙበት ሮቦት ራሱ መጀመሪያ ላይ አንድ ሮቦት የት ነው ያለሁት፣ ከዛ በኋላ የት ነው መሄድ የምፈልገው አድራሻውን ካወቀ በኋላ ደግሞ እንዴትስ ነው እዛ ቦታ መድረስ የሚችለው ብሎ ያስባል። ይሄን ካሰበ በኋላ መንገዱንም ፕላን ካደረገ በኋላ ወይ ደግሞ ካቀደ በኋላ ይሄዳል፣ ታርጌቱን ያገኛል። ያገኘውንም ደግሞ ታርጌት ትክክለኛ ታርጌቴ ነው ወይስ አይደለም የሚለውን አሁንም በካሜራ ካሜራ ሲስተም አሉ ኮምፒውተር ቪዥን ወይ ደግሞ ሮቦት ቪዥን እኔ አጠናዋለሁ ያልኩ ማለት ነው። ፊትን የእያንዳንዱን ሰው ዲቴክት ማድረግ ወይ ደግሞ መለየት የሚችል አቅም አለው። ስለዚህ በዛው መሰረት የሚፈልገውን ኢላማ አገኘው ማለት ነው። ከዛ በኋላ ያው ሰዎቹ ቤት ውስጥ በኢንዱስትሪ የሚሰራ ቦምብ ሳይሆን በትንሽዬ አካባቢ የሚፈነዳ አይነት ራሳቸው የሰሩት ፈንጂ ነገር ነው የተጠቀሙት። ያንን ተጠቅሞ ሰውየውን ገሎታል ማለት ነው። የሮቦት ስነ ቴክኒክ ምርምር ከቅርብ ዓመታት ወዲህ በዓለማችን እጅግ እየረቀቀ ነው። ከቻይና የመጣ የሮቦት ቁሳቁስ ኢትዮጵያ ውስጥ በቅርቡ መገጣጠሙ ተነግሯል። ሆኖም ተማሪዎች ስለ ሮቦቶች እንዲመራመሩ መንገዱን ማመቻቸት ይገባል ብሏል። ሰዎች ባይ ዘ ዌይ ይሄ የማይቻል ነገር አይደለም። የሮቦቲክስ ሀሳቦች በጣም አውቶሜትድ የሆኑ ትልልቆቹን ሮቦቶች ሳይሆን መሬት ለመሬት የሚሄዱትን፣ አየር ላይ የሚሄዱትን በጣም መጠቀም ይቻላል። ዋጋቸውም በጣም ትንሽ ነው። በግለሰብ ደረጃ ልገዛው የምችለው ነው ዋጋው እና አብሶ ደግሞ ከቻይና የሚመጡት እነኚህ አየር ላይ የሚሄዱት ኳድሮቶሮች ኦኬ እንደ ሄሊኮፕተር ክንፍ አላቸው። ይሄ የሚሽከረከረው ክንፍ ማለት ነው እና እነሱ በጣም በቀላል ዋጋ ማግኘት ትችላለህ። በጣም ትንሽዬ በሆነ ዋጋ ሮቦቶችን ገዝቶ ለብዙ ጥቅም መጠቀም ይቻላል። እንደ ኢትዮጵያ ማለት ነው። ፕሪንስፕሎቹ ወይ ደግሞ መሰረታዊው ነገር ሲሙሌት የሚያደርጉ ብዙ ሶፍትዌር ቱሎች አሉ፣ እቃዎች አሉ፣ የሲሙሌሽን ሲስተሞች አሉ። ዋጋቸውም እንዳልኩ በጣም ትንሽ ነው። ስለዚህ ኢትዮጵያ ብዙ ስማርት ልጆች አሉ። በየዩኒቨርሲቲው ይሄ ነገር ተገዝቶ ብዙ ጥናትና ምርምርን ማድረግ እና በዓለም ላይ ተወዳዳሪ የሆኑ ኤክስፐርቶችን በእውነት ነው ማምራት የሚቻልበት ኤሪያ ነው። በጣምም አዳጊ አሁን ሌተስ ወይ ደግሞ የቅርብ ከሚባሉ እያደጉ ከመጡ ቴክኖሎጂዎች አንዱ ነው። ስለዚህ የሀገራችንም ልጆች ይሄንን ከማንም ዓለም ሕዝብ ጋር የመወዳደር አቅም እንዲኖራቸውም ማድረግ በጣም ይቻላል። በጣም በጣም ይቻላል፣ ይሄን አምናለሁ። የሮቦት ሳይንስን የረቀቀ ደረጃ አድርሷል በሚባልላቸው ጃፓኖች ዘንድ ሮቦቶች እንግዶችን በሰላምታ ተቀብለው በማስተናገድ የደንበኛውን ማንነት መዝግበው የመኝታ ክፍሎችን እስከ ማሳየት ደርሷል። ሮቦቶቹ የሰዎችን የፊት ገጽታ በማንበብም ስሜትን መግለጥ ይችላሉ። አድማጮች ሮቦቶች በእኛ ዓለም በሚል ርዕስ ስለ ሮቦቶች ምንነት ያሰናዳንላችሁ ጥንቅር በዚሁ ይደመድማል። ማንተጋፍቶት ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።